አስከትለን የምናልፈው በትላንትናው ዕለት ወደ ጀመርነው ዘገባ ነው። በትላንትናው ዕለት የኢትዮጵያ የፋይናንስ ሚኒስትር ደኤታ ዶክተር እዮብ ተካልኝ ከአሜሪካ ድምጽ ጋር ባደረጉት ቆይታ በኢትዮጵያ ምጣኔ ሀብት ይዞታ የዋጋ ግሽበት፣ ኢትዮጵያ ያለባትን የዓለም አቀፍ አበዳሪዎች እዳን ጨምሮ በተለያዩ ጉዳዮች ላይ ያደረጉት ክፍል ቃለምልልስ የመጀመሪያው ክፍል ማቅረባችን ይታወሳል። በዛሬው ቀጣዩና የመጨረሻው ክፍል የኑሮ ውድነት፣ ዕዳና ግጭቶች በኢኮኖሚ ላይ ስለፈጠሩት ተጽዕኖ በተመለከተ ከአስማማው አየነው ላነሳላቸው ጥያቄዎች የሰጡት ምላሽ ተካቷል። ወደ ቃለ መጠይቁ መጀመሪያም ተግባሮች ሲደረግ ባለፉት ሁለት ወራት የመጀመሪያዎች ላይ በዚህ ኢኮኖሚ ማሻሻያ ውስጥ የሚጎዳውን ማህበረሰብ መደገፍ የሚያስችሉ የገንዘብ ዝግጅቶች መደረጋቸውን በተለይም በበጀቱ ላይ ተጨማሪ በጀት የሚጸድቅበት ሁኔታ እንደሚኖር ሚኒስትሩ አቶ አህመድ ሽዴ የገለጹበትን ማስታወስ እንችላለን። ከዛ ባለፈ ደሞዝ ማሻሻያ እንደሚኖር ደግሞ ጠቅላይ ሚኒስትር አብይ አህመድም የገለጹበት መንገድ ነበር። ነገር ግን ባለፉት ጊዜያቶች በከፍተኛ ሁኔታ የኑሮ ውድነት ወይም የዋጋ ጭማሪዎቹ የኑሮ ውድነቱ ላይ ማህበረሰቡ የገንዘብም የመግዛት አቅም መውደቅ ጋር ተያይዞ ማህበረሰቡ ለከፍተኛ ችግር ይዳረገ መሆኑ ለእኛ ገልጾልናል። የተባሉት ቃል የተገቡትም የደሞዝ ጭማሪም ሆነ በበጀት ማሻሻ ውስጥ የመደጎም ሁኔታዎቹን እስካሁን ድረስ ምንም የተባለ ነገር የለም። ስለዚህ እነዚህ ነገሮች ለምን አልተተገበሩም? የኑሮ ሁኔታ ውስጥ እየከፋል ደግሞ ወይ ማህበረሰቡ እያነሳ ያለ እሱ ስለሆነ እነዚህ የተተገበሩ ነው አስማማው። ለምሳሌ አንዱ የሴፍቲኔት ነው። ሴፍቲኔት የመስከረም ላይ የዌጅ አጀስትመንት ተጨማሪ ባለፈው በሰኔ 2016 በነበረው የዋጋ ግሽበት መጠን ማሻሻያ ተደርጎ ተግባራዊ ተደርጓል። የደመወዝ ማሻሻያ ኦልሬዲ ጥናቱ አልቆ ለካቢኔ ቀርቦ በካቢኔ ጸርቋል። ያው ከመስከረም አንድ ጀምሮ ተግባራዊ ይደረጋል ስለተባለ እንግዲህ የሰራተኛ ደመወዝ መለየት ዝግጅት አለው። እንደምታስበው ቀላል ስራ አይደለም እና ይህንን ስራ መስራት ጉዳይ ነው። ይሄ በሚቀጥሉት ሳምንታት ተግባራዊ የሚሆነው የሚሆነው ግን ኦልሬዲ ከመስከረም ጀምሮ የተቀመጠ ስለሆነ የሚቀርብ ጉዳይ አይሆንም ማለት ነው። የሌሎቹ ድጎማዎች አልከው። ለምሳሌ ለምንድን ነው የዘይት ዋጋ የተረጋጋው? ለምንድን ነው የምግብ ዋጋ የተረጋጋው? እዚህ ተደርገው እኮ መንግስት ኢንተርቪን ስላደረገ ነው። እንደ ተለመደው የነጋዴው ባህል እንዲህ አይነት ነገር ሲመጣ ምን እንደሚፈጠር ታውቃለህ። ለምንድን ነው የነዳጅ እንግዲህ ድሮ ነዳጅ በ56 ብር ሃምሳ ሰባት ብር ነበረ የምንገዛው። ዛሬ የመቶ ሀያ ብር ነው የምንገዛው አይደለም? ይሄ ለመንግስት የተለየ የምንዛሪ ተመን የለም። ግን ለምንድነው መንግስት ዋጋ እስካሁን በጣም በትንሹ ያስተካከለው እና ጊዜ የወሰደው? የዋጋ ጫና በአንድ ጊዜ ህብረተሰቡ ላይ እንዳይመጣ ነው። ይሄ እኮ በጣም ብዙ ነው። መንግስትን ኮስት የሚያደርገው የነዳጅ ዋጋ ባለማስተካከለው ከሀያ ሶስት ቢሊዮን ብር በላይ መንግስት ከስሮ ይህንን ለነዳጅ ድርጅት ከፍሏል። እና እነዚህ እየተደረጉ ነው ይህን የምታየው ደግሞ አጠቃላይ የዋጋ ሁኔታውን ብታይ ኢንፋክት ወደ አስራ ሰባት በመቶ ነው የወረደ ዋጋ አይተሃል አይደለም እንግዲህ ይሄ አጠቃላይ የተቀናጀ ፖሊሲ እና የመንግስት ኢንተርቬንሽን ውጤት ነው የሚለውን በደንብ ማየት ይቻላል ስለዚህ በጀቱም ተግባራዊ መሆን ጀምሯል ማለት ነው አዎ በጀቱ አሁን ለምሳሌ የሴፍቲኔቱ ወይ ጅስመቱ ተደርጎ ክፍያ እየተፈጸመ ነው ያለው። የበጀት ማስተካከያ መስተካከያው ፓርላማ እየጠበቀ ነው። ግን ያው መጠባበቂያ በጀት ስላለን ከመጀመሪያ በጀት ላይ ከሱ እየከፍልን እየጠበቅን ነው። ፓርላማው እንደምታውቀው የቀጥለው ሳምንት ወደ ስራ ይገባል። የመጀመሪያ አጀንዳው የሚሆነው ይህንን ማጽደቅ ነው። ወዲያው ተግባራዊ እናደርጋለን። ይሄ እንግዲህ ያው ከፓርላማው የስራ ጊዜ ጋር የተገናኘ ጉዳይ ስለሆነ ነው። ምን ያክል በጀት ይጠበቃል? የደሞዝም ጉዳይ ቅድም አንስተውል ነበር። ምናልባት አንድ የወጣ ህዝብ በፊት የሆነ በማህበራዊ ሚዲያ ላይ ሲዘዋወር የተመለከትነው ነበረ። ብዙዎችን ያስከፋ ነበር፣ ጭማሪ በጣም አነስተኛ ነው የሚል የተባለውና የሚተገበረው በቂ አይደለም የሚል ከፍተኛ ነው አሳማ አሁን ደሞዝ ማስተካከያው አየህ፣ በጣም ብዙ ስለሆነ ሲቪል ሰርቫንቱ መንግስት ሰራተኛው ለሁለት አምስት ሚሊዮን አካባቢ ነው፣ በሀገር በሙሉ ያለውን የፌዴራል መንግስት ነው የሚሸፍነው። በዚህ ምክንያት ያው ትኩረቱ የተደረገው በተለይ አነስተኛ ደሞዝ ያላቸው ላይ ነው። እዚህ ላይ እንደሰማኸው ሶስት መቶ ፐርሰንት ያክል ጨምራለ፣ ወደ መቶ ፐርሰንት ጨምራለ። ኦፍኮርስ ደሞዙ ከፍ እያለ በመጣ ቁጥር ጭመሩ አነስተኛ ነው። ይሄን ደግሞ አጠቃላይ ሲቪል ሰርቪስ ማሻሻያ እየሰራን ነው። በዛ ውስጥ ታይቶ የመንግስት አቅም ሲጨምር የሚስተካከል ነው የሚሆነው። የአሁኑ ትኩረት፣ የማሻሻው ትኩረት በተለይ በጣም ዝቅተኛ ደሞዝ ያላቸውን መደገፍ ነው። ይሄ መሆኖ ግን ወደ ዘጠና አንድ ቢሊዮን ብር ነው ወጪው እና በጣም በጣም ከፍተኛ ነው። ሌሎቹ ወጪዎች የነዳጅ ድጎማ ትንሹ የደሞዝ ጭማሪው ብቻ የደሞዝ ጭማሪው ብቻ እስከ ዘጠና አንድ ቢሊዮን ይደርሳል። በጣም ከባድ ወጪ ነው በአመት መደረግ ያለበት። በአመት የምናቀርበው በጀት እንግዲህ ሰፕሊመንታሪ በጀቱ ከፍ ያለ ነው የሚሆነው ፕሮባብሊ ከአንድ ነጥብ ሁለት ትሪሊዮን በታች አይሆንም። በጣም ከፍተኛ ቤት ይሆናል። ያው አስቀድሞ ያወጅነው በጀት አለ ታውቃለህ። እሱ ላይ ስጨምር በጀቱ በጣም ከፍተኛ ነው የሚሆነው ወደ አንድ ሁለት ትሪሊዮን አካባቢ። ስለዚህ ቀድሞ ከነበረው ዘጠኝ መቶ ሰባ ቢሊዮን አካባቢ ተጨማሪዎቹ ሆናል። ዶክተር ሀሳባችን ይቀጥልና አዲሱ ምንዛሬ ተመን ስርዓት ላይ ከኋል ወደ የብር የመግዛት አቅም በመቶ በመቶ በመቶ በሚባል ወይ በመቶ ፐርሰንት ተዳክሟል። ይህ ማለት የሀገሪቱ የውጭ ብድር በብር በጥፍ ጨምሯል ማለት ነው። የሀገር ውስጥም የውጭን ብድር። ስለዚህ ይህ በሀገሪቱ ላይ ትልቅ የገንዘብ አደጋ ያመጣም። የመንግስት የፋይናንስ እቅድ ምንድን ነው ለማስተካከል? ትክክል ነው እንዳልከው፣ እንደ አንዱን ቋንቋ አስታክሎ ለማለፍ የኢትዮጵያ የውጭ ምንዛሬ ገበያ ዩኒፋይድ ሆነ፣ አንድ ገበያ ሆነ ነው እንጂ ተዳከመ የሚለው ቃል በአጋቡ አይገልጸውም ቢኮዝ ትክክለኛ ዋጋው ስላልነበረ ማለት ነው። አሁን አንድ ወጥ ወደ ዋጋ ኖረው። እንደዚ ሆኖ ግን በትክክል እንዳስቀመጥከው የብድር ላይ የሚኖረው ተጽዕኖ አለ። ምክንያቱም ብድር ስንከፍል ብር እንገዛ የነበረው በሀምሳ ሰባት ብር ነው። አሁን በመቶ ሀያ ብር እንገዛለን ማለት ነው። ሰው ይሄ ተጨማሪ ወጪ ያስከትላል መንግስት ላይ ለዚህ፣ ደግሞ የአዲሱ ሰፕልመንት ለዚህ የሚያስፈልገውን ተጨማሪ ወጪ ይዘናል። ከዛ በላይ ግን የያዝነው የእዳ ሽክሽግ ጉዳይ አለ። ቃለ ከአለም አቀፍ አበዳሪዎቻችን ጋር የጀመርነው ውይይት ኦፊሻል ክሬተርስ ኮሚቴ ይሄ ፕሮግራም በአይምኤፍ ሲጸርቅ ኦልሬዲ ብድሩን ለማሸጋሸግ ተስማምተው ፋይናንሲንግ አሹራንስ ሰጥተዋል። አሁን ከኦክቶበር አጋባስ ጀምሮ ወደ ዝርዝር ስራ እንገባለን። ከየሀገራቱ ጋር የእዳ ሽክሽግ እናደርጋለን ማለት ነው ከዩሮቦንድ ኢንቨስተሮች ጋርም ትላንትና እኔ ራሴ በነበርኩበት ሰፊ ውይይት አድርገናል። አጠቃላይ የኢትዮጵያ ማክሮ ሁኔታ ገልጸንላቸዋል። ያንም እናሸጋሽጋለን። ይሄ ሽግሽግ ሲደረግ በሚቀጥሉት ዓመታት ውስጥ እንዲሁም የኢትዮጵያ ዕዳ ጫና እየቀነሰ ይመጣል። ግን በምንከፍለው ዕዳ ላይ ግን በብር ዋጋው ከፍ ማለቱ አይቀርም። ለዛ የሚሆን በጀት ግን በአግባቡ ታስቦ ተይዞበታል። ባላንስ ሊሆነ ነው ለማለት ነው። ኦፍኮርስ ተወሰኖ ላይ ጭማሪ ያለ ግን አጠቃላይ ሌላ ሽግሽግ ስለምናደርግ በያ በኩል ደግሞ ከኢኮኖሚ የምናገኘው ኤክስፖርታችን ስለሚጨምር የሬሚታንስ ስለሚጨምር በብድር ላይ የሚመጣውን ኮስት ሳይሆን ኢኮኖሚው ላይ የሚያመጣውን ጥቅም ነው በሰፊው የምናየው ሪፎርም ስናደርግ ማለት ነው ባለፈው የዩሮ ቦንዱን በተመለከተ ኢትዮጵያ ክፍያውን ሳትከፍል አልፈዋልና እሱን በተመለከተስ ምንድን ነው አዲስ ነገር ያኔ እንዳነሳ ነው እኛ የአጠቃላይ የእዳ ሽግሽግ ጥያቄ አቅርበናል በአለም አቀፉ በቡድን ሀያ አባል ሀገራት ማዕቀፍ ጂቶኔ ኮመን ፍሬምወርክ የሚባለው ማዕቀፍ መሰረት ያ ማዕቀፍ ደግሞ አንድ የሚያስቀምጠው ወሳኝ መርህ ሁሉ አበዳሪዎች እኩል መታየት አለባቸው የሚል ነው። በዚህ መሰረት ያኔ በቡድን ሀያ ማዕቀፍ የተቀመጠው የእዳ ሽግሽጎች ካልቀ ድረስ እዳ እንዳይከፈል የሚል መርህ አስቀምጧል። በዚህ ምክንያት ለዩሮቦንድ ኢንቨስተሮቹ ኩፖኑን አልከፈልንም። በጣም ትንሽ አማውንት ነች፣ ሰላሳ ሶስት ሚሊዮን ዶላር ነው ግን ያልከፈል ነው ከመርህ አንጻር ነው። ትላንትና በነበረው ውይይት ይህንኑ መልሰን ነግረናቸዋል። መርህን ያዘን አሁንም በዚሁ መርህ መሰረት እናንተ ጋር የምናደርገው ሜዳ ሽግሽግ ከኦፊሻል አበዳሪዎች ጋር፣ ከመንግስት አበዳሪዎች ጋር ከሚደረገው ጋር አንድ መሆን አለበት መርህ ው ስለሆነ ይህን መርህ መጣት አንችልም የሚለውን አስረድተናቸዋል። አሁን እንዳልኩ በሚቀጥሉት ተራት ውስጥ ከሁለቱም ጋር ያለውን ነገር ፍሎ ጨርሰን የዚህን የእዳ ጉዳይ ወደ ኋላ በተሆነ እንፈልገው። ኢትዮጵያ ኢኮኖሚ ትልቅ ነው፣ ብዙ ኢንቨስት ማድረግ እንፈልጋለን። መበደር ሲያስፈልገን እንበደራለን። እንደምታውቀው ይሄ መንግስት ኢትዮጵያ መንግስት በአጠቃላይ እንደ ሃይማኖት ቀኖና የያዘው ነገር አለም አቀፍ ኃላፊነቱን መወጣት ነው። ዲፎልት የሚባል ነገር እንዴት ክሬንጅ እንደሚያደርገን እንዴት እንደሚሸክከን ታውቀዋለህ። በዚህ ምክንያት ይህንን ፈልገን የመረጥነው ጉዳይ አይደለም፣ ግን ትክክለኛ መርስ የነበረ ነው። ያንን የሚያደርግ ነው። አሁን በዛን ወቅት ብዙ ጫያት ያፈጠረ ቢሆንም አን ብዙዎቹ ጉዳዩ የገባቸውና የተቀበሉት ነው ይመስለኝ። ግን ይህን ጉዳይ በአጭር ጊዜ ውስጥ መቋጨት አለብን። ያው እየጠበቅን ነው አበደሪ ሀገራቱን የስብሰባ ጊዜ ግን ጊዜ ተቀምጦለታል። እስከ ታሳስ እስከ ዲሴምበር መጨረሻ ድረስ አንድ መልክ መያዝ ያለበት የሚል ስምነት ስላለ የሚቀጥሉ ወራት በጣም ወሳኝ ናቸው ማለት ነው። ምናልባት ሁለት ጥያቄዎችን አንድ ላይ አድርጌ ላንሳቸው። አንደኛው ነዳጅን በተመለከተ የቀረበው ነው። ከሰሞኑ ጋር በተያዘ የዋጋውን በተመለከተ ሲነሳ፣ ነዳጅን በተመለከተ አሁን እየተሸጠ ያለበት ሁኔታ ቀድሞ ማሻሻው በፊት በነበረው ዋጋ ብር አንድ ዶላር በ58 ብር ሲመነዛ በነበረበት ዋጋ ስለገባ ነው። ከዛ ቀጥሎ አሁን ባለው ዋጋ ሲገባ ግን የዋጋው ሁኔታ እንደዚ ሊቀጥል አይችልም። ስለዚህ ከፍተኛ የሆነ ኢኮኖሚ ችግር ይዞ መምጣት አይቀርም፣ ከትራንስፖርት ጋር ከሌላው ጋር በተያዘ የሚል ባለሙያዎቹ አንስተዋል። አሁን በመጠኑ የተረጋጋ የሚመስለው ኢኮኖሚ እሱ መንግስት በ58 ብር ያስገባውን ነዳጅ ምንም አይነት የዋጋ ጭማሪ ዛ ላይ ብዙም ስላልታየን የሚል አለ። ከዚህ ጋር አንፃር የሚያነሱልኝ ምንድን ነው? አብሮ አያይዞ ደግሞ ታክስን በተመለከተ የማህበረሰቡ የሚያነሳው የኑሮ ውድነቱ የኢኮኖሚ ጫናው በሚገልጽበት ጊዜ ላይ መንግስት ደግሞ የታክስ መሰረቱን የማስፋት እና በተለያየ መልኩ የመሰብሰብ ሁኔታ አለ። ስለዚህ ሁለቱ ሳይጋጭም ወይ የሚል ጥያቄዎቹ ይነሳሉ በባለሙያዎች በዚህ ጉዳይ ላይ ሁለቱን ሀሳቦች አንድ ላይ መልሱ ሊፈልቅ የነዳጁን በተመለከተ ሰሳተ ነው የተነሳው ነጥብ ነዳጅ የምንከፍለው በነገራችን ላይ ዛሬ ባለው ዋጋ ነው። ምክንያቱም ፔይመንቱን ሴትል ስታደርግ ኢቭን፣ የዛሬ ስድስት ወር የገዛነው ነዳጅ ኤልሲው ተከፍቶ ክፍያው የሚፈጸመው ዛሬ ነው። ዛሬ ደግሞ ሲፈጸም ገበያ ላይ ባለው የምንዛሬ መጠን በብር ከፍለ ነው ገዝተ ነው የምትከፍለው። ሶ በአምሳ ስምንት ስላስገባ ነው የሚለው ስህተት ነው። ዋጋ ያልጨምር ነው መንግስት ለደጎመ ነው። መንግስት ደግሞ ይህንን በአዋጅ አውጆ እንዳልኩ በበጀቱ ውስጥ አካቶ ግልጽ አድርጎ ፖሊሲው አስቀምጦ ነው እየደጎመ ያለው እስከዛሬ ድረስ ባለፉት ሁለት ወራት ብቻ ሀያ ሶስት ቢሊዮን ያክል ደጉመናል። ይህንን ግን እንደዚህ መቀጠል አይቻልም የተባለው ግን ትክክል ነው። በየጊዜው መጠነኛ ማስተካከያ እየተደረገ ዋጋው ወደ ትክክለኛ ዋጋ መጣ መቻል አለበት። ለዚህም በጣም ምክንያታዊ የሆነ እቅድ አለን። ይህን እቅድ በዝርዝር ማንሳት ሆነ አልችልም፣ ሴንሴቲቭ መረጃ ስለሆነ። ግን በየጊዜው እየተስተካከለ ወደ ገበያ ዋጋ መቅረብ አለበት። አሁን ያልጨመረው ግን መንግስት ለደጎመ ነው። ሀያ ሶስት ቢሊዮን ብር ደጎመናል የሚለው ለማንሳት ነው። ሁለተኛው ጥያቄ ያስመልክቶ መንግስት መች ታክስ ሰበሰበ ብለህ ነው አስበው። የታክስ የኛ የታክስ ከሀገራዊ ምርት ጋር ያለው መጣኔ እኮ ታክስ ቱ ጂዲፒ ሬሽዮ የምንለው ዝቅተኛው ነው እኮ ከአስር በታች ነው ስምንት እነዚህ አካባቢ ነው። አሁን አንዱ ዕቅዳችን እንዲሁም በሚቀጥሉት አመታት አትሊስት በአራት ፐርሰንቴጅ ፖይንት መጨመር ነው። ገና ብዙ ብዙ ያልተሰበሰበ ታክስ አለ። እዚህ ሀገር ኢኮኖሚ የሚያመነጨውን ገቢ መሰብሰብ አልቻለም። ይሄ ተጠናክሮ የሚቀጥል ነው የሚሆነው። ይሄ ማለት ግን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚለውን መርሃችን አንጥስም። የማይገባው ሰው አምስት ሳንቲምም ቢሆን ለመንግስት የማይገባው መስጠት የለበትም። ለመንግስት የሚገባውን ደግሞ አምስት ሳንቲም ማስቀረት የለበትም። እና በዚህ ላይ በጣም ብዙ የታክስ ስርዓቱን የማዘመን ፖሊሲ ማሻሻል ስራ እንሰራለን። የታክስ አቅማችንን በጣም ማሳደግ አለብን። ምክንያቱም በጣም ብዙ የልማት ፍላጎት አለ። ለዚህ ደግሞ ገቢያችንን ማሳደግ አለብን። እንደ ከዚህ በፊቱ ከብሔራዊ ባንክም አንበደርም ብለን አሁን የሞኔተሪ ፖሊሲውን ታይተን አድርገናል። ያንን ለማካካስ የግድ ገቢ መጨመር አለበት። ግን ይሄ ገቢ አላስፈላጊ ጫና ኢኮኖሚ ላይ እንዳያመጣ በከፍተኛ ጥንቃቄ መሰብሰብ አለበት የሚለው ትክክለኛ ነጥብ ነው ለማለት ነው። ስለዚህ የመጨረሻ ምናልባት እናድርገው ዶክተር በአንድ በኩል የኢኮኖሚ በተለያየ ማሻሻያዎችን በኩል እየሄደ ነው የሚላለ በእሱን ተከትሎ በማህበረሰቦች ቅድም እንዳነሳሁት የኑሮ ውድነቱን ጨምሮ የተለያዩ የሚያነሷቸው ጉዳዮች አለ በሌላ በኩል ደግሞ አገሪቷ አሁን በጦርነት ውስጥ ነው ያለችው። የተለያዩ አካባቢዎች ላይ አገሪቷ ላይ ጦርነቶች አሉ። እሱ ደግሞ በራሱ ኢኮኖሚው ላይ ይዞት የሚመጣው ችግር እንዳለ በተደጋጋሚ እየተገለጸ ነው የሚገኘው። ስለዚህ መንግስት፣ በዚህ ሁኔታ አገሪቷ ባለችበት በጦርነት ውስጥ ባለችበት ሁኔታ እንዲሁም የተለያዩ ኢኮኖሚ ጥያቄዎች በሚነሱበት ሁኔታ ይህ ሪፎርም በምን ያክል በቀጣይ ጊዜያትም ተግባራዊ ሲደረግ ውጤታማ ይሆናል ብሎ ያስባል? ኢትዮጵያ ኢኮኖሚ ያለበትን ሁኔታ ጠንቅቆ ማየት ነው ስበ ኢትዮጵያ ኢኮኖሚ በሚገርም ትራንስፎርሜሽን ውስጥ ያለው እንዳልከው፣ አንዳንድ ቦታ ላይ ግጭቶች አሉ፣ የሰላም ችግር ያለባቸው አካባቢዎች አሉ። እሱን ስታ ያሉ እየፈታ ነው። ከህዝባችን ጋር ከምናደርገው ሰፊ ስራ ይሄ መስመር የያዘ የሚመጣ ነገር ነው። የኢትዮጵያ ኢኮኖሚ ግን ከተኛበት እኮ የነቃበት ጊዜ ነው። መስመሩ ግብርናውን፣ ቱሪዝሙን፣ የዲጂታል ኢኮኖሚውን ውን ማኑፋክቸሪንግን፣ ኤክስፖርቱን ይሄ ኢኮኖሚ ከዚህ በፊት ዳያግመን እንደነበረው ትልቅ የእድገት አቅም አለው። አባክነን ና የቆየ ነው። ይሄንን ማነቃቃት አለብን። ይሄ ደግሞ በሁሉም ኢትዮጵያውያን ጥረት፣ በሁሉም ኢትዮጵያውያን ልፋት እና ለሁሉም ኢትዮጵያውያን በሚሆን መልኩ ነው ማድረግ ያለበት። የተሟላ ብልጽግና ማረጋገጥ አለብን። ይሄ ትውልድ የኛ ትውልድ ብዙዎቹ ሲመኙት የነበረውን የኢትዮጵያን ብልጽግና መሻት ሉሲቭ የነበረውን ይሄ አልጨበጥ ያለውን መሻት ማሳካት አለበት። የሚል ቁርጠኝነት ያለው አመራር ነው ያለው። ግን መሬት ላይ ያለው ነው፣ ዶክተር ምናልባት ጥያቄ እያስነሳ ያለው እኮ መሬት ላይ ያለው ነገር እርስዎ እንደሚገልጹልኝ፣ ለኢኮኖሚ በዚህ ደረጃ መሄድ የሚያመች ሁኔታ አይደለም ያለው፣ ጦርነትን ያለው ማህበረሰቡ ደ በተለያዩ ኢኮኖሚ ሁኔታዎች ላይ እየተፈተነ ነው ነው። ስለዚህ በዚህ ሁኔታ ጋር ከመሬት ላይ ካለው ሁኔታ ጋር አይጋጭም ወይም መሬት ላይ ያለው ነው የምነግርህ እኮ ፌስቡክ ላይ ያለውን ሶሻል ሚዲያ ያለውን አለ ምነግርህ አስማማው፣ እኔ መሬት ላይ ያለውን ባለፉት ሁለት ሶስት ወራት ከወለጋ ከግዳሜ ጫፍ እስከ ወልዲያ ባህርዳር ነበርኩ ነ እንግዲህ ደቡብ ብዙ ቦታ ነበርኩ። አጠቃላይ ኢትዮጵያ ውስጥ ያለውን እንቅስቃሴ በደንብ በዝርዝር አውቀዋለሁ። የኢትዮጵያ እንቅስቃሴ ሪፖርት ደግሞ የሚታይህ በተመረተው ምርት መጠን ስንዴ ከአስራ አምስት ሚሊዮን ሶስት መቶ ሚሊዮን ኩንታል ማምረት የቻለ ሀገር እኮ ነው። ይሄ ብየትኛውን ነው የምትለኝ? ኤክስፖርታችን አሁን ኤክስፖርት ቁጥር ለጊዜው ልነግርህ አልፈልግም፣ ግን ፕሮባብሊ ይሄኛው አመት ሬከርድ ኤክስፖርት አመት ነው የሚሆነው። ይሄ ማለት በየአካባቢ ያለውን አላስፈላጊ ግጭት አሳነሶ ማየት አይደለም። ይሄ በጣም የሚያሳዝን በጣም በጣም በጣም አሳዛኝ ክስተት ነው። ይሄ ጊዜ ያለን አቅም አሰባስበህ የኢትዮጵያውያንን ህልም የመበልጸግ ህልም የምታሳካበት ጊዜ መሆኑ ሲገባው በየቦታው የሚፈጠሩ ችግሮች አሉ። ይህንን እንግዲህ የተፈጠረው አጠቃላይ ድባብ ዲሞክራሲው፣ የመንግስት ትግስት የራሱ ትርጉም አለው። ግን ይሄ ችግር በጣም በጣም የሚያልፍ ጊዜያዊ ወጀብ ነው። በዚህ ደረጃ ይኸው ዶክተር ኢዮብ ተካልኝ የኢትዮጵያ የገንዘብ ሚኒስትር ዴኤታ፣ በአሜሪካ ድምፅ አድማጮቻችን ስም ቃለ መጠይቁን ስለሰጡን በጣም ከልብ እናመሰግናለን። መልካም ሽት ይኑሎት። እኔ አመሰግናለሁ።